በዲሞክራቲክ ሪፐብሊክ ኮንጎ እየተባባሰ የመጣው ኃይል የቀላቀለ ግጭት በአገሪቱ አለመረጋጋትና ሰፊ ቀውስ እንዳያስከትል ስጋት አሳድረዋል። በሩዋንዳ የሚደገፉት ኤም 23 የሚባሉት የአማጺ ቡድኖች የምስራቃዊ ዲሞክራቲክ ኮንጎ ቁልፍ ከተማ የሆነችውን ጎማን በያዝነው ሳምንት ሰኞ ጥር 19 ቀን 2017 ዓ ም ሙሉ በሙሉ መቆጣጠራቸውን ተከትሎ በዲሞክራቲክ ኮንጎ አለመረጋጋትና ሁከት ሰፍኗል። በዋና ከተማዋ ኪንሻሳ ተቃዋሚዎች በሩዋንዳ፣ ፈረንሳይ፣ ዩናይትድ ስቴትስ እና ኬንያ ኤምባሲዎች ላይ ጥቃት ፈጽመዋል። ወደ አንድ ሚሊዮን የሚጠጉ ሰዎች መኖሪያ የሆነችው ጎማ በአገሪቱ ኢኮኖሚና አስተዳደር ውስጥ ወሳኝ ሚናም ጫወታለች። ባለፈው ሰኞ ምስራቃዊ ጎማ ከተማ ላይ ተባብሶ የቀጠለው ብጥብጥ የከተማዋ ከፍተኛ የተባለው እስር ቤት ተሰብሮ እስረኞች በማምለጣቸው ግርግሩን ይበልጥ አባብሶታል። በእስር ላይ የነበሩ ከአራት ሺ በላይ ታራሚዎች እስር ቤቱን ለቀው ሲወጡ የከተማዋ ነዋሪዎች ለደህንነታቸው ሲሉ በመኖሪያ ቤታቸው ቆልፈው እንዲሸሸጉና በፍርሃት ቆፈን እንዲዋጡ ዳርጓቸዋል። የዲሞክራቲክ ኮንጎ ሪፐብሊክ ብረታ ብረትና ቆርቆሮን ጨምሮ ወርቅና ኮልታን የመሳሰሉ ተንቀሳቃሽ ስልኮችና የኤሌክትሪክ ተሽከርካሪ ባትሪዎች ለማምረት አስፈላጊ የተባሉ ማዕድኖች የሚገኙባት በተፈጥሮ ሀብት የበለጸገች ሀገር ናት። የታጠቁ ቡድኖች፣ የአገር ውስጥ ሚሊሻዎች እንዲሁም የውጭ ተዋናዮች የግዛቲቱን ሀብት ለመቆጣጠር ሲፋለሙ ከፍተኛ ሙስናና ደም መፋሰስን ቀስቅሷል። በዚህም ዲሞክራቲክ ሪፐብሊክ ኮንጎ በግጭት ስትታመስ ከ1994ቱ የሩዋንዳ የዘር ማጥፋት እልቂት ጀምሮ ከ30 ዓመታት በላይ ቆይታለች። የምስራቅ አፍሪቃ የዲፕሎማሲ ጉዳዮች ተንታኝ ጄን ፓቲትስ እንደሚሉት የኤም 23 አማጽያን ጉዳይ መቼም መፍትሄ የሚያገኝ አይደለም። ኤም 23 አማጽያን እንዲዋጉ ያደረጋቸው ህጋዊ ምክንያቶች አሏቸው። ቦታው የሀገራቸው አካል ነው። በሀገራቸው የትኛውንም አካባቢ ተዋግተው የመያዝ መብት አላቸው። ለመዋጋት ወደ ውጭ ሀገር ሂደው አያውቁም። ስለዚህ ዓለም አቀፍ መፍትሄ አስፈልግም። ህብረተሰቡ ግን ያወግዛቸዋል። ምክንያቱም ከመንግስት ጋር ችግር ውስጥ ናቸው እና ይህ መቼም መፍትሄ ያስገኝም። የወቅቱ ቀውስ ዋና መነሻ በቱትሲ ጎሳዎች የሚመራው የኤም 23 አማጺ ቡድን እንደገና የሀይል እርምጃውን በመጀመሩ ነው። በአሁኑ ወቅት በኮንጎ ምስራቃዊ ክፍል እግራቸውን ለመትከል የሚፈልጉ ከመቶ በላይ የተለያዩ የታጠቁ ቡድኖች ይገኛሉ በዲሞክራቲክ ሪፐብሊክ ኮንጎ ኃይል የቀላቀለ ግጭት የሩዋንዳ ተሳትፎ አለም አቀፍ የውጥረት ነጥብ ነው የሩዋንዳ መሪዎች ኤም 23 አማጽያንን እንደማይደግፉ ደጋግሞ ቢናገሩም የተባበሩት መንግስታት ድርጅት ባለሙያዎችና የሰብአዊ መብት ተሟጋሽ ድርጅቶች እንደገለጹት ከጎርጎሮሳውያኑ 2012 ዓ ም ጀምሮ ሩዋንዳ ኤም 23ን በሎጂስቲክ በጦር መሳሪያ አቅርቦት እና ተዋጊዎች ችንም ጭምር በመስጠት ሳይቀር እንደምትደግፍ በግልጽ ተናግረዋል። የካጋሚ አስተዳደር በሩዋንዳ በተካሄደው የዘር ማጥፋት ወንጀል የተሳተፉ አንዳንድ የሁቱ ቡድን አባላት በሩዋንዳ ደህንነት ላይ ቀጥተኛ ስጋት ፈጥረዋል ሲል ይገልጻል። የዲሞክራቲክ ሪፐብሊክ ኮንጎ መንግስት በበኩሉ ኤም 23 በሚቆጣጠራቸው አካባቢዎች የተፈጥሮ ሀብቱን ለመዝረፍ ሩዋንዳ ግጭቱን እንደ ሽፋን ትጠቀማለች ሲል ይከሳል። በዓለም አቀፍ የስትራቴጂ ጥናት ተቋም የአፍሪካ ቀንድ ዳይሬክተር ዶክተር ሃሰን ካኔንጂ ለዲደብሊው እንደተናገሩት ሩዋንዳ ከዲሞክራቲክ ሪፐብሊክ ኮንጎ በሰላም ለቃ ትወጣለች ማለቱ ዘበት ነው። ሩዋንዳ በዲሞክራቲክ ሪፐብሊክ ኮንጎ ውስጥ ነበረች፣ አለችም፣ ሁልጊዜም ትኖራለች። ሀገሪቱ በማዕድን ላይ ብቻ ሳይሆን ለሩዋንዳ ስልታዊና ብሔራዊ ጥቅምም አላት። ነገር ግን ማዕድኖቹ ለቀውሱ መንስኤ ናቸው። በዲሞክራቲክ ሪፐብሊክ ኮንጎ እና ሩዋንዳ መካከል የነበረው ዲፕሎማሲያዊ ግንኙነት ከባድ የሚባል አይነት ነበር። በቋፍ ላይ የነበረው ይህ ዲፕሎማሲያዊ ግንኙነት ባለፈው ጥር 18 ቀን 2017 ዓ.ም ተቋረጠ። ክልላዊ አገራትና መንግስታት የሁለቱን ሀገራት መንግስታት ለማስታረቅ ጥረቶች ቢያደርጉም ትንሽ መሻሻል እንኳ አላመጡም። እንደ ተባበሩት መንግስታት ድርጅት ግምት በዲሞክራቲክ ሪፐብሊክ ኮንጎ የተቀሰቀሰው ኃይል የቀላቀለ ግጭት ወደ ሰፊ ክልላዊ ቀውስ ሊያድግ ይችላል። በዓለም አቀፍ የስትራቴጂ ጥናት ተቋም የአፍሪቃ ቀንድ ዳይሬክተር ዶክተር ሀሰን ካኔንጂን ጨምሮ አንዳንድ ባለሙያዎች ይህ አይከሰትም ይላሉ። እኛ ምናልባት በተፋላሚ ወገኖች መካከል ማለትም በዲሞክራቲክ ሪፐብሊክ ኮንጎ መንግስትና በኤም 23 አማጽያን መካከል ውጊያ ሊባባስ እና አንዳንድ የአካባቢው ሀገሮችም ለሁለቱ ቡድኖች በየዘርፉ ድጋፋቸውን ሲጨምሩ ልናይ እንችላለን። ምንም እንኳ ይህ ክስ ውድቅ ቢደረግም ዩጋንዳ ልክ እንደ ሩዋንዳ ሁሉ በምስራቅ ኮንጎ የታጠቁትን ቡድኖች ትደግፋለች። ይህ በእንዲህ እንዳለ በዲሞክራቲክ ኮንጎ ከምስራቅ ሰሜን ኪቡ የመጡ ስደተኞች ወደ ጎረቤት ሀገራት እየተሰደዱ ነው። ሁኔታው የድንበር አለመረጋጋት ስጋትንም ጨምሯል። በዲሞክራቲክ ሪፐብሊክ ኮንጎ በሚንቀሳቀሰው አማጺ ቡድን በኤም 23 መሪዎች ላይ ማዕቀብ ተጥሏል። የውጭ ጣልቃ ገብነትን በተመለከተም ማስጠንቀቂያዎች ተሰጥተዋል። ይሁን እንጂ የዓለም አቀፉ ምላሽ ጥንካሬ አልባ በመሆኑ የአፍሪቃ ማህበረሰቦች የግጭቱን መዘዝና መፍትሄውን እንዲሸከሙ አስገድዷቸዋል። ከመቶ ሚሊዮን በላይ ለሚሆነው ለዲሞክራቲክ ሪፐብሊክ ኮንጎ ህዝብ ደግሞ ጉዳቱ ከባድ ሆኗል።